የአመስጋኝነትን ባህል ስንል በኔ አመለካከት ሰዎች ስለሚያሳዩን በጎነት ቅጽበታዊ የምስጋናን ምላሽ ከመስጠት ያለፈ እንደሆነ ነው የማስበው። እና የአመስጋኝነትን ባህል ብለን ስንል ለበጎ ነገር እውቅናን መስጠትን ያስቀደመ አመለካከትና ግንዛቤን መፍጠር ላይ ያተኮረ ባህል ማለታችን ነው እና ይህንን የአመስጋኝነት ባህል ወይም ግራቲዩድ ኢኒሼቲቭ እንድንጀምር ያነሳሱን ጉዳዮች ሜይ ቢ ሶስት ወይ አራት ነገሮች ናቸው ብዬ አስባለሁኝ። አንደኛው ያው እንደምታውቀው በምንኖርበት በዚህ በዌስተርን ዓለም የሆነውን ጉድለት ያለበትን የተበላሸውና ደካማ ጎን በማየትና እውቅና በመስጠት ላይ የገነነበት ባህል ነው ያለው እና ይህ ባህል ደግሞ በግለሰቦች በቤተሰብ እና በማህበራዊ ውስጥ ያመጣው በጎ ያልሆነ ጫና አለ እና ያንን ከመገንዘብ የተነሳ ነው በተለይ እኔ በምኖርበት በብሪትን ውስጥ ለመጀመር ያነሳሳን ማለት ነው። ሁለተኛው ደግሞ በግል ህይወት ላይ የሚያመጣው ጫና ማለት ብቸኝነትን፣ ደስተኛ አለመሆንን፣ ተጠራጣሪነትን ሰዎችን ባየነው ጉድለት መነጽር ከማየት የተነሳ የሚመጡ ችግሮችን ከማስተዋል እንደገናም ደግሞ በማህበራዊ ህይወት እና በማይግራንት ኮሚኒቲ መካከል ያለው መከፋፋት እንዲያየልና ጥላቻንና መናናቅን አልፎም ተርፎ መጎዳዳት ላይ እንዲደርስ አድርጓል። ይሄ በጎ ያልሆነውን ነገር ላይ ያተኮረ እይታ። ሶስተኛው ምክንያት ደግሞ የአእምሮ ህክምና አዋቂዎች እንደሚናገሩት ሰው በቀኑ ውስጥ ከሚያስባቸው ሀሳቦች ሰባ በመቶው ክፉ ወይም ጥሩ ያልሆኑ ገጠመኞቹ ላይ ያተኮረ እንደሆነ እና ይህ ደግሞ በሰው ስነልቦናዊ ህልውና ላይ ሊያመጣ የሚችለው ተጽዕኖ ቀላል ካለመሆኑ የተነሳ ይህንን ለማሸነፍና ጤናማ ስነልቦና ህልውና ለመፍጠር ሰው ለበጎ ነገር እውቅናን መስጠትን ሆን ብሎ ሊለማምዶ የሚገባ ተግባር ስለሆነ ነው ማለት ነው። እና ብዙ ጥቅም ስላለው ከዚህ የተነሳ ነው ይህንን ግራቲድ ኢኒሽቲቭ የጀመር ነው። እንግዲህ የምስጋና ባህልን በማስፈን የሚገኘውን ግላዊና ማህበራዊ ጠቀሜታዎች ቀደም ብለህም ጠቃቅሰልናል አንተ በአሁኑ ሰዓት በእንግሊዝ ሀገር ነው የምትኖረው። በምዕራቡ ዓለም እና በሀገራችን ያለውን የምስጋና ባህል የማነጻጸር ዕድሉን ያገኝህ ይመስለኛል። ተመሳሳይ እና የተለያዩ የምስጋና ጽንሰ ሀሳቦችን ማንሳት እንችል ይሆን? እንዲ ለማሳያነት ያክል በዌስተርኑ ዓለም አመሰግናለሁ የሚለው ነገር ታንኪ የሚለው ቃል በየደቂቃው ነው የምትሰማው አመሰግናለሁ የሚለው ቃል በቃ በጣም ነው የምሰማው። አሁን አመሰግናለሁ ያለ ሰውዬ ትንሽ ነገር ደግሞ አጥፍተው ወይ ደግሞ ወልደ እንደው ተጋጭተህ በሚሆንበት ጊዜ ጨርሶ አመሰግናለሁ ያለ ሰው የሚለው ቃል የወጣበት ሰው አይመስልህም። የሚወጡት ጥሩ ያሉን ንግግሮች ጋር ስትል ማለት ነው ሰው ይሄ አመሰግናለሁ የሚለው ቃል በጣም ባህል ባህላቸው ነው በወስተር ነው በጣም የተለመደ ነው። በእኛ ገር ጋር ስትሄድ የማመስገን ባህል እንደዚሁ እግዚአብሔርንም ከማመስገን እንደገናም ደግሞ ነው ጤና ይስጥልኝ ከሚሉ በተለያዩ ቋንቋዎች በመገለጽ እግዚአብሔርን ስናመሰግን ሰዎችንም ስናመሰግን ይታያል። ያው በቋንቋ እንጃ ማለት ነው። ግን ጠለቅ ባለመልኩ የግላዊ አስተሳሰብን በተመለከተ እንዴት ተጽዕኖ እንዳለው በህብረትም ደረጃ ደግሞ ወይም ደግሞ አዘ ኮሚኒቲ ያዘ እንደ አብረንም እንደ ሀገርም እንደ ህዝብም አብረን ስንኖር አመስጋኝነት ሊያመጣ የሚችለው ጥቅም ግን ያንን ግንዛቤ ውስጥ ያካተተ እንደሆነ አላይም። በባህል ደረጃ አይ ቲንክ በሁለቱም በሁለቱም በኩል እዚህ በሰው አፍ አንደበት በየቅጽበቱ የሚገለጥ ነገር ነው። በሀገራችንም ደግሞ በአፍሪካ ደረጃ ደግሞ አመስግናለሁ የሚለው ቃል ባይሆንም በተለያየ መልኩ ሰው ምስጋናውን ይገልጣል። ጥልቀቱም ግን እጠራጠራለሁ፣ ማሰባችንም ግን እጠራጠራለሁ ነው ወይም ደግሞ ኮንፍሊክት ባሉበት ሁኔታዎች በጎውን ለበጎ ነገር ዕውቅና የሰጠ ጅማሬ ግን እንዳለ ግን ጠራጠራለሁኝ እና በዚህ መልኩ ነው የማየው። በርካታ ወጣቶች በየዕለቱ ከሚገጥማቸው ፈተና አንጻር ከአመስጋኝነት ይልቅ ተስፋ ቆራጭነቱ እያሸነፋቸው ይገኛል በአሁኑ ሰዓት። አንዳንዴ ደግሞ ተገቢ አይነት ጥያቄዎች ያነሳሉ። ለምሳሌ ሕይወታችን መልካም ነገሮች ጠፍተውበት እያለ እንደምን አድርገን ነው የምስጋና ባህላችንን የምናዳብረው ሲሉ ይጠይቃሉ። ይህንን አመለካከት ቀይሮ መልካም የምስጋና ባህልን እንዴት ማዳበር ይቻላል? መቼና እንዴትስ ነው ማመስገን ያለብን? በጣም በጣም ጥሩ ጥያቄ ነው። አይ ቲንክ የብዙ ሰዎችም ችግር የሚሆነው ይሄንን ነው። ለዚህ ነው እኔ መጀመሪያ ይሄ አመስጋኝነት ስንል አመሰግናለሁ ከሚለው ቃል ያለፈ እንደሆነ ማለት፣ የእይታ ለውጥ ላይ ያተኮረ እንደሆነ ያልኩት ከዚህ የተነሳ ነው። ምክንያቱም ማርቲን ሉተር ኪንግ ምን አለ ክፉ በሚባሉት ሰዎች ህይወት ውስጥ በጎነት አለ። በጎነን በምንለው ሰዎች ውስጥ ደግሞ ክፋት አለ ብለዋል እና ምንድን ነው ያልን ያለ ነው ምንድን ነው አመስጋኝነት፣ ህይወት ክፉ የሆነውን ነገር እንዳላየ የማለፍ ወይም ደግሞ ፍትህ የሚያስፈልገውን ነገር ፍትህን መጓደል ኢግኖር አድርጎ የመሄድ ጉዳይ ሳይሆን፣ ከየት ነው የምንጀምረው ነው ከአጀማመሩ ነው አጀማመራችን ኮንቨርሴሽናችን ከየት ነው መጀመር ያለበት ለመልካም ነገር ለበጎ ነገር እውቅና መስጠታችን በስነ ልቦናችን ውስጥ ደግሞ ክፉ የሆነውን ነገር ታክል እንድናደርግ እንድናሸንፍ በምን መልኩ ነው የሚረዳን የሚለውን ካካተተ ነው። በጎውን ነገር እውቅና የሰጠ አስተሳሰብ ጅማሬ ስናደርግ ጥሩ ካልሆኑ ስሜቶች በላይ እንድንሆን ያደርገናል። ማለት ከጥላቻ ይቅር ካለማለት፣ ከመመረድ፣ ከቫዮለንት ከሆነ ነገር ያድነናል። ከዛ በላይ እንድንሆን ያደርገናል። በጎውን በማሰብ ስንጀምር ለምሳሌ በሁለት ጓደኛሞች መካከል አብረው ብዙ ዓመት የቆዩ ችግር በሚፈጠርበት ጊዜ የተፈጠረው ችግር በአመታቶች ውስጥ የተሰራውን በጎ ነገር ሁሉ የመሸፈን አቅም አለው። ስለዚህ ለመነጋገር ስንቀርብ ወይም ደግሞ ያንን ችግር መፍትሄ ለማድረግ ስንጀምር በጎውን ነገር ከማስታወስ መጀመራችን በዛ ጊዜ ከሚሰማን መጥፎ ስሜት በላይ ሆነን የመፍትሄ ንግግር እንድንነጋገር ያደርገናል ማለት ነው። ምንድን ነው ማከል የምፈልገው ነገር ምንድን ነው? ላይፍ ራሱ ጊፍት መሆኑን መመልከታችን ራሱ የሚያመጣው የአስተሳሰብ ለውጥ አለ ማለት ነው። ሰዎችን የምናይበት ራሳችን የምናይበት፣ ከሰዎች ጋር ባለን ሪሌሽንሽፕ ላይ የሚያመጣው ለውጥ አለ ማለት ነው። ሰው ስለዚህ ችግሮቹን ታክል አናደርግም ማለት ሳይሆን ነገር ግን ችግሮቹን ታክል የምናደርግበትን አንግል With our, yeah? positive energy released in the home. Positively engaged in the home. ፕሮብሌሙን ሶል ለማድረግ ያደርገናል ማለት ነው። ኔጌቲቭ የሆነና በቃ በጎን ላይ እውቀትን እውቅናን ያልሰጠ አገናኘት በሚሆንበት ጊዜ ኔጌቲቭ የሆነ አትሞስፌር ነው የሚፈጠረው። ስለዚህ ነው እኛም እንጌጅ ለማድረግ አቅም አይኖረንም፣ ነገሮችን ታክ ለማድረግ አቅም አይኖረንም። ሌላውንም ደግሞ የሚያነሳሳ አይሆንም ማለት ነው። በእናንተ ተቋም ድረ ገጽ ላይ ሰዎች በህይወት ዘመናቸው መልካም ያደረጉላቸውን ሰዎች ጠቅሰው የምስጋና መልእክት ጽፈዋል። አንተም ለአባትህ መልካም መልእክት ጽፋ፣ አንብቤ ያለሁ ከሰማሃቸው ወይንም ካስተናገድካቸው የምስጋና መልእክቶች ልዩ ሆኖብኛል የምትላቸውን ሁሉንም ባይሆንም የተወሰኑትን ስ ይዘታቸው ልታጋራም ብትችል። ህዝብን የሚያገለግሉ ተቋማት፣ አስተማሪዎችን፣ ዶክተሮችን እንደዚህ እንደገና ደግሞ ቻሪቲዎችን ጋብዘን ለሰጡት አስተዋጽኦ ምስጋና ያቀረብንበት ጊዜ ነበር እና ያ በተለይ እኔን በጣም ቤን ነካኝ። ሁለት ነገር ሁለት ተቋማት፣ አንደኛው ሆምለስ የሚያገለግል ድርጅት ለረጅም ዓመት ቤት የሌላቸውን መንገድ ላይ መንገድ አዳሪዎችን ቤት እንዲያገኙ ጥረት የሚያደርግ እውቅና፣ ምንም ብዙ ሰውም የማያውቀው እንደገናም ደግሞ ያው የተቸገሩ ሰዎችን የሚረዳ ስለሆነ ችግረኞችም ደግሞ እንዲታወቁ ያው ችግራቸው እንዲታወቅም የማይፈልጉ ስለሆነ ለነሱ እውቅና መስጠታቸው በዛ ጊዜ ውስጥ ምስጋናን ለነሱ ለሰሩት ስራ ማቅረባችን ምን ያህል ኢንካሬጅ እንዳደረጋቸው የተናገሩት እና እንዴት ከዛ በኋላ በስታፉ በቲሙ ላይ በሰራተኞቹ ላይ ሁሉም ምን አይነት ትልቅ ኢንካሬጅመንት አግኝተውት ያላወቁት ኢንካሬጅመንት እንደሆነ ያንን ለመስማት ችያለሁ። እኛን ኢንካሬጅ አድርጎናል ነው፣ በድርጅት ደረጃ ማለት ነው። ግን እኔ እንደው በግል ደረጃ የገጠመኝን ብነግርህ ደስ ይለኝ። በትዌንቲ ኤይቲን ይመስለኛል እና አንድ እዚህ ለንደን ውስጥ ከተማ መሀል ወደ ምሽት ላይ ጓደኛዬ እጠብቃለሁ። እዛ ቆሜ ጓደኛ እጠብቅ እያለሁኝ ሁለት እንግሊዞች ባልና ሚስቶች ናቸው። በጣም ኤሌጋንት የለበሱ ምን ያሉ በጣም ፖሽ እንደሆኑ ያስታውቃል። አጠገብ የመጣው ቆሙ። እነሱ ፒክ የሚያደርጋቸውን ሰው ነው የሚጠብቁት። እና ከዛ በኋላ ሴትዮዋ የሚያልፉ ሁለት ሰዎች በጀመሩት ንግግር ንግግር ጀመር ነው ማለት ነው ከኔ ጋር እና ምን አለችኝ ሴትዮዋ፣ እኔ በጣም በሀገሬ በብሪትን በጣም አፍር ያለሁኝ በጣም አፍራለሁኝ አለችኝ። እና ለምንድን ነው የምታፍሬው አልኳት። እና ተመልከት፣ የማይግሬሽን ህግ ተመልከት፣ ያለውን ዘረኝነት ተመልከት፣ ያለውን ጥላቻ፣ የሄት ክራይም በተለይ በሙስሊሞች ላይ የሚደረገውን ቀስቅሳ፣ በጣም ብዙ ችግሮችን ዘረዘረችልኝ ማለት ነው። ኦቪየስሊ እኔ ያው አፍሪካዊ ጥቁር ስለሆንኩኝ ያው በችግሮቹ ላይ ተጨማሪ ችግር እንድጨምር ነው ወይ ደግሞ እንድስማማ አትሊስት እንድስማማ ወይ ደግሞ ተጨማሪ ችግር እንዳቀርብ ነው የጠየቀችኝ። በኋላ ምን አልኳት እኔ ይቅርታ አድርጊልኝ ከአንቺ ሀሳብ ጋር አልስማማም አልኳት እና ለምንድን ነው የማትስማማው አለችኝ። አይ ምክንያቱም እንግሊዝ አንቺ እንዳልሻቸው እነዚህ ክፉ ነገሮች ብቻ ያለችበት ሀገር ሳትሆን በጣም ብዙ በጎ ነገሮች ያሉባት ሀገር ናት ብዬ በጎ የተለማመድኩትን በጎ ነገሮች ዘርዘርኩላት ማለት ነው። ከዛ በኋላ ምናለች፣ በጣም ተገረመች እና ምናለች፣ እንደ አንተ ይቅርታ አድርግልኝ ከየት ነው የመጣሁ እንዴት እንደዚህ ብለህ ስለ እንግሊዝ ልትናገር ትችላለህ አለችኝ። ነው የመጣሁት ከኢትዮጵያ ነው የመጣሁት። በ1990 ላይ ነው የመጣሁት እና ስመጣ ኤርፖርት የሚቀበለኝ ሰው ኤክስፔክት አድርጌ አልነበር የመጣውት የመጣሁት፣ ግን ተቀበላችሁኝ። ከዛ ቤት አገኘውን። ከዛ በኋላ ደግሞ የምኖርበትም ገንዘብ ይሰጠኝ ነበረ፣ ድጋፍ አገኝ ነበር። ከዛ በኋላ ትምህርቴ የማልበት እድል አገኘሁ። ከዛ በኋላ ስራም ደግሞ ከዛም ለሶሳይቲ ኮንትሪቢዩት የማደርግበት ሁኔታ ላይ ደረስኩኝ። ስለዚህ ስለእንግሊዝ ሳውራ በፍጹም ከክፉ ልጀምር አልችልም። ነገር ግን በጎን ነገር ከመናገር ነው ያለውን ጀኔሮሲቲ የተለማመድኩትን ጀኔሮሲቲ አፕሪሺየት ከማድረግ ነው። ሚጀምረው ከግራት ሲድ ነው ሚጀምረው አልኳት። ሚገርም ነገር እዛ በጣም ተሽት ከመሆኑ የተነሳ ማልቀስ ጀመረች ማለት ነው እና ምናለች፣ እኛንን እንጂ እንደውም በጣም ልናመሰግን የሚገባው እንግሊዝ የት ትሆን ነበረ ማይግራንት ኮሚኒቲ ባይኖር ኖሮ የት ሆን ነበር ብላ ሆስፒታሎችን፣ የተለያዩ ስራዎችን በቃ ጠቀሰች ማለት ነው። በዛ ጊዜ እኔ የተጎዳሁበት ነገር ቢኖር፣ ያጋጠመኝ ኔጌቲቭ ነገር ቢኖር ብነግራት ብነግራት ልትሰማኝ ሬዲ ነበረች። ደግሞ ወደ ሪኮንሲሌሽን ወደ ኔጋ ያለውን ቁስል የመፈወስ ወደዛ ሊያደርስ ይችል ነበረ ማለት ነው። እና ይሄንን ይሷ ከዚህ በኋላ ከዛ ጊዜ በኋላ ምሹር ስለ ማይግራንት ኮሚኒቲ ያላት አስተሳሰብ ተቀየረ ማለት ነው ብዬ ነው የማስበው። የሰዎችን አመለካከት የሚቀይሩ የግራቲዩድ ኮንቨርሴሽኖች ገጥመውኛል። የእናንተ ተቋም ተቀማጭነቱ በእንግሊዝ ሀገር ነው። ወደ ኢትዮጵያ እና ወደ መሳሰሉት ሀገራት እየሰራችሁት ያለው ስራ እንዲስፋፋ የማድረግ እቅድ አላችሁ ወይ? አለን እዚህ ይህንን ተቋም ሎንች ስናደርግ የኢትዮጵያም አምባሳደር እዚህ ሀገር እንግሊዝ ሀገር ያሉትም አምባሳደር አጋጣሚውን አግኝተው በኦንላይን ስለነበረ ለመካፈል እድል አግኝተዋል። ከእሳቸውም ጋር የመነጋገርም አጋጣሚዎችን አግኝቻለሁኝ። ግን በዚህ ጊዜ ነው ብዬ ባልልም፣ ነገር ግን እዚህ እንግሊዝ ሀገር እንዲሆኑልን የምናስባቸው ሁለት ኢቨንቶች አሉ እንደገናም ደግሞ ሁለት ቀኖች አሉ። ግራቲቲዱን በተመለከት በተያያዘ መልኩ እዚህ ሀገር ተቀባይነት እንዲያገኝ የምናስበው አላማ ያደረግነው እና እነሱ መሆናቸው ኢትዮጵያም ሆነ ሌላ ቦታ ለምናደርጋቸው ይሄንን ባህል ወደፊት ለማስፋፋት ለምናደርጋቸው ነገሮች በጣም የምንናገረው ነገር ይሰጠናል ብዬ አስባለሁ። አቶ ግርማ ቢሻው እጅግ በጣም አመሰግናለው። የምስጋና ተነሳሽነት ወይም ግራቲቲዩድ ኢኒሽቲቭ መስራች ነህ። መልካም ምሽት ይሁንልህ። ቸር ነገሮች ሁሉ እንዲገጥሙ ሁሉም እመኝልሃለሁ። በጣም አመሰግናለሁ። በጣም አመሰግናለሁ እኔም ዲሬክት ፈርም ዋሽንግተን